SBS Radio ወቅታዊ ጉዳዮች በአዲሱ ዓለም አቀፍ የዳታ ልውውጥ ስምምነት የአውስትሬልያ ግብር ቢሮ ድንበሮችን ተሻግሮ የግብር ግዴታዎችን የማይወጡ ግለሰቦችን ገንዘብ ለማሰስ አመቺ ሁኔታ ፈጥሮለታል። የአውስትሬልያ ግብር ቢሮ ከስልሳ አምስት አገራት ጋር የዳታ ልውውጥ ስምምነቶችን አድርጓል። ቢሮው ታክስ ከፋዮች ከባህር ማዶ ያገኟቸውን ገቢዎች ታክስ ያሰሩ ሪፖርት እንዲያደርጉ አሳስቧል። በአዲሱ የዳታ ልውውጥ የአውስትሬልያ ግብር ቢሮ ከመቶ ቢሊየን ዶላርስ በላይ ግብር ክፍያን የያዙ አንድ ነጥብ ስድስት ሚሊየን የባህር ማዶ አካውንቶችን አግኝቷል። ዳታው በርካታ አውስትራሊያውያን ቻይና፣ ሲንጋፖርና ዩናይትድ ስቴትስን ከመሳሰሉ አገራት ጋር የፋይናንስ ልውውጦች እንደሚያካሂዱ አሳይቷል። የአውስትሬሊያ እና ኒውዚላንድ ቻርተርድ አካውንታንትስ ተወካዩ ማይክል ክሮከ የአውስትሬሊያ ግብር ቢሮ ዳታውን ተጠቅሞ ግብር ለማሰባሰብ ወደ ኋላ እንደማይል ሲገልጡ የአውስትራሊያውያንን ገቢና ንብረቶችን የሚመለከት መረጃ በቀጥታ ለአውስትራሊያ ግብር ቢሮ ይደርሳሉ። የአውስትራሊያ ግብር ቢሮም መረጃውን ተመርኩዞ የአውስትራሊያ ግብር ከፋዮችን ይከታተላል ብለዋል። የአውስትራሊያ ግብር ቢሮ በበኩሉ አያሌ ሰዎች የግብር ስርዓቱን እንደምን እንደሚሠራ የማይረዱ መሆኑን ገልጧል። የቢሮው ረዳት ኮሚሽነር ካረን ፎት የአውስትራሊያ ግብር ከፋዮች የአሰራር ደንቦችን ማዋቁ ጠቃሚ መሆኑን ሲያስረዱ We know that many people don't realize that as an Australian resident you actually need to declare በርካታ ሰዎች እንደ አውስትራሊያ ነዋሪነታቸው የባህር ማዶ ገቢዎቻቸውን ጨምሮ ሁሉንም ገቢዎቻቸውን መግለጥ እንዳለባቸው ልብ እንደማይሉ እናውቃለን። ሰዎች ባህር ማዶ ወለዶችን የሚያስገኙ የባንክ ተቀማጭ ወይም አክሲዮን ኖሯቸው ወደ አውስትራሊያ ተመልሰው እንደሚመጡ ወይም ወደ አውስትራሊያ እንደሚገቡ እንረዳለን። እንዲህ ያሉ ገቢዎች ካሉት አውስትራሊያ ውስጥ ሊያስታውቁ ይገባዎታል፣ በማለት ታክስ ከፋዮች የባህር ማዶ ገቢዎቻቸውን ሊያሳውቁ እንደሚገባ አስገንዝበዋል። የአውስትራሊያ ነዋሪዎች ግብር እንዲከፍሉ የሚጠየቁት ከመላው ዓለም የሚያገኙት ገቢዎች ጨምሮ ነው። ገቢን የማስተዋወቁ አንዱ ዓላማም ታክስ ከፋዮች ሁለት ጊዜ ግብር እንዳይከፍሉ ነው። ባህር ማዶ የከፈሉት ግብር አውስትራሊያ ውስጥ የታክስ ተመላሾቻቸውን ሲያሰሩ ከግምት ውስጥ ይገባላቸዋል። ረዳት ኮሚሽነር ካረን ፎት ባህር ማዶ ገቢ አሰራርን አስመልክቶ ብጅታ ያለባቸው ሰዎች በቀጥታ ከአውስትራሊያ የግብር ቢሮ መረጃዎችንና ማብራሪያዎችን ያለምንም ፍራቻ ሊጠይቁ እንደሚችሉ ሲያበረታቱ፣ ሰዎች ምናልባትም የታክስ ቢሮውን ግዙፍና አስፈሪ አድርገው ሊያስቡ ይችሉ ይሆናል ይሁንና እንደ እውነቱ ከሆነ እኛ ግዙፍም አስፈሪም አይደለንም። እኛ እዚህ ያለነው እርዳታ ለሚሹ ሰዎች እገዛ ለመቸር ነው። እናም በ13 28 61 ይደውሉልን። ከእንግሊዝኛ ሌላ ቋንቋ የሚናገሩና አስተርጓሚ የሚሹ ከሆነም በ13 14 50 ሊደውሉልን ይችለዋሉ ብለዋል። እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Enjoy more stories in your language by